ዶክተር አረጋዊ በርሄ የታላቁ የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ከሁለት ዓመት ተኩል በፊት ኑሮ ባህር ማዶ ነበር። ድምፆም ጎልቶ ይሰማ የነበረው ኢትዮጵያ ውስጥ የስርዓት ለውጥ ለማስፈን ነበር። አሁን የሚገኙት አገሮ ኢትዮጵያ ውስጥ ነው። ከቶውንም ከተቃዋሚነት ለአሁኑ ትውልድ ዝክራ አሻራ ለመጪው ትውልድ ኢትዮጵያዊነት መኩሪያና መበልጸጋ ይሆናል ተብሎ የሚታሰበው የህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነዋል። እኒህን ሁለቱን የባህር ማዶና የአሁኑን የህዝብ አገልጋይ ኃላፊነት ህይወቶችን እንደምን ይገልጧቸዋል? በቅድሚያ ለቃለ መጠይቁ አመሰግናለሁ። እንደ አልከው ካሳሁን፣ ውጭም ሆነን አገር ቤትም ገብተን ጉዳዩ የኢትዮጵያ ህዝብ ካለበት የዘመናት መከራና ችግር አፈና ወጥቶ የእድገት ጎደና እንዲጀምር ድሮም የነበረ ትግላችን እንደምታውቀው እና አሁንም ውጭ ሆነን ስናደርገው የነበረው ትግል የኢትዮጵያ ሕዝብ በሀገሩ ውስጥ ሆኖ ያካሄደው ትልቅ እንቅስቃሴ ለውጥ መጣ። ይህን ለውጥ እንግዲህ የምንመኘውና የምንፈልገው ለውጥ ስለነበረ ጊዜ ሳናባክን ገብተን ለውጡን ለመደገፍ እና ስኬታማ እንዲሆን ለማድረግ የተንቀሳቀስን ነው ያለ ነው። ስለዚህ ሁሉ በውጭም ሆኖ በውስጡም ሆኖ የምናደርገው ትግል የተያያዘ ነው እና አሁን እንደ አጋጣሚ ሆኖ ደግሞ በፖለቲካው ትግል ብቻ ተሰማርቼ ብቆይም አሁን በዚህ በህዳሴ ግድብ የህዝብ ተባበሪያ ስራ እንድሰራ ኃላፊነት ተጥሎብኛል። በደስታ ነው የተቀበልኩት። ምክንያቱም ሁሉም ህዝባችንን ለማገልገልና ሀገራችንን ካለችበት አሳዛኝ እና አሳፋሪ ሁኔታ ህዝብ ኑሮውን ለመለወጥ ስለሆነ በዚህ መልክ የበለጠ ሰፋ ያለ ተሳትፎ እንዳደርግ ዕድል በማግኘቴ ደስ ብሎኛል። በዚህ መልክ እየተንቀሳቀስን ነው ያለነው። እርግጠኛ ነኝ ውጭን ያለን ሁነን፣ አገር ቤትን ሁነን እየተጋገዝን እየተባበርን ለውጡን እንደምናሳካው በሩ ስለተከፈተ በሩን እንደገና ሳይዘጋብኝ ተከፍቶ እንዲኖር በማድረግ መንቀሳቀስ ይጠበቅብናል። ሁላችን በዚህ መልክ በደስታ እየተንቀሳቀስ ይገኛሉሁ። እርስዎ በዋና ዳይሬክተርነት የሚመሩት የታላቁ ኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ዋነኛ ተግባራት ምንድን ናቸው? እስካሁንስ ምን ያከናወናቸው አበይት ተግባራቶች አሉ? የህዳሴውን ግድብ የህዝብ ማስተባበሪያ ጽህፈት ቤት ህዝብን በማስተባበር ረገድ ብዙ ስራ እየሰራ ቆይቷል። ኢትዮጵያ ህዝብ በራሱ ጉልበት፣ በራሱ አንጡራ ሀብት ይህን ግድብ እንዲጨርሰው ነው አጀማመሩ። ጥሩ ጅምር ነው። የውጭ እርዳታ ቢያስፈልግም እዛ ላይ ዲፐንድ ማድረግ፣ እዛ ላይ መንጠልጠል አልተቻለም። ነገሩ አያስፈልግም ማለት አያስፈልግም ስል ከተገኘ መጥፎ አይደለም፣ ካልተገኘ ግን ህዝቡ ራሱ ከተባበረ ሊያሳካብ ይችላል። ያለመተባበራችን ነው ችግሩ የጋራ ፍላጎታችን የጋራ ራዕያችን ለማሳካት የጋራ መርሃ ግብር ነድፈን ባለመንቀሳቀሳችን ነው የነበረው ችግር እና ይህ ሁሉ ቀስ በቀስ እየተቀረፈ እየመጣ ነው ያለው አሁን ደግሞ በበለጠ ጠንክረን የምንንቀሳቀስበት ሁኔታዎች እየተፈጠሩ ናቸው። ከውጭም ከውስጥም ከውስጥ አንዳንድ ተግዳሮች ቢኖሩ፣ አሁን ህዝቡ ትኩረቱ ወደ እድገቱ ስለሆነ ያሉትን መለስተኛ ቅራኔዎች ወደ ጎን እያደረገ እየተንቀሳቀሰ ነው ያለ በተለይ ደግሞ ከውጭ የሚመጡ ተጽዕኖዎች አሁን ሰሞኑን ከአሜሪካው ፕሬዚደንት ትራምፕ እንደሰማነው ትንሽ ከመስመር ለቀቅ ያለ ግልብ የሆነ አካሄድ እሱንም ህዝቡን አስቆጥቶታል። መቼም መጥፎ ቢሆንም ከመጥፎም ጥሩ ነገር ማውጣት ስለሚቻል አሁን ለህብረታችን እና ለአንድነታችን ተግዳሩን ለመቋቋም እድል ተከፍተዋል ባይነኝ። ስለዚህ የተጀመረው የህዝብ እንቅስቃሴ በእጥፍ የምንቀሳቀስበት ፕላን ወጥቶ መንቀሳቀስ ጀምረናል። እንደሚሰማው ውጭ ያላችሁት ብዙ እንቅስቃሴ ያደረጋችሁት እንደሆነ እሰማለሁ። ለምሳሌ በአውስትራሊያ በኩል የሚደረገው ያለ እንቅስቃሴ በጣም የሚያበረታታ በጣም ለሌሎች ክፍለ ዓለማት ላሉት ኢትዮጵያውያን መልካም አራያ የሚሆን ቃሴ እንደተጀመረ እና እየቀጠለ እንዳለን አውቃለሁ። በሌሎች ሀገሮችም በሆላንድ፣ ኮሎራዶ በሌሎችም ኢትዮጵያውያን ባሉበት ሀገሮች እንቅስቃሴው ተጠናክሮ እየቀጠለ ነው ያለው። ስለዚህ የእኛ ስራ ይህንን ጠንከር እንዲ መልክ የያዘ ውጤታማ እንዲሆን ስኬታማ እንዲሆን ማድረግ ነው። በዚህ መልክ ተሰማርተን እየተንቀሳቀስ እንገኛለን። የህዳሴ ግድብ ምናልባትም በሁለት ሺህ አስራ አምስት ሊጠናቀቅ ይችል ይሆናል ቀደም ብሎም ሆነ ወይም ምናልባትም ዘግይቶ፣ እስከ ህዳሴ ግድብ ፕሮጀክት መጠናቀቂያ ድረስ የእርሶ ጽህፈት ቤት ኃላፊነት በምን መልኩ ነው የሚቀጥለው? ምን ትልሞችን ወጥናችኋል? ቅድም እንዳነሱት የውጭ ኃይል ጣልቃ ገብነትም መጥቶ በእኛ ላይም ችግሮች እንዳይፈጥሩ አፋጥኖ ህዳሴ ግድብን ለመጨረስ ይህ በተለይ የፕሬዚደንት ትራምፕ አባባል ለእርሶ ጽፈት ቤት አንዱ ሀይል ሰጪ፣ ለህዝቡም የህብረት ተነሳሽነት እንደዚሁ ዋነኛ ሞተር ሆኖ ሊጠቀሙበት ይችላሉ። ትልሞቹ ምንድን ናቸው? ግድቡ እስከሚያልቅ ድረስ እስካሁን ከተደረጉት ለየት ባለ መልክ ምን ለማድረግ ወጥነዋል? በእርግጥ እንግዲህ አንዱ ፓርት ምንድን ነው የኛ ስትራቴጂ ገና መልክ እየያዘ እየሄደ ነው ያለው። እኔ ይሄን ስራ ከጀመርኩበት ጊዜ ጀምሮ በዋናነት ከታች ወደ የሚሄድ አሰራር ከትር ከግራስ ሩት ጀምሮ ህዝቡ ተደራጅቶ ውጤታማ እንዲያደርግ የሚችልበት ዘዴ ነው። ጀምረ ነው ያለ ነው እና ጠቅላላ ህዝቡ እንዲደራጅ እና በዚህ ላይ እንዲሰማራ ብዙ የመደብ ናቸው ሚክሶች አሉ፣ ግን ገና ግርድፍ ናቸው ያሉ እነሱም በጣም ማጠናከር ይጠይቃል። ከላይ የምንቆረቆር ነገር ብዙም ስኬታማ እንዳልሆነ ተገንዝበናል። ለብዙ ለምግባረ ብልሹነት ይሁን ለሌሎች ነገሮችን ሕዳሴው ግድብ ይህን ያክል ረጅም ጊዜ እንዲወስድ ያስቻለን አንዳንድ መጥፎ አሰራር፣ ብልሹ አሰራርም እንደነበረ አይተናል። ስለዚህ ሕዝቡ እንዲሳተፍና ሲሳተፍ የገንዘብ አስተዋጽኦ የጉልበት አስተዋጽኦ ብቻ ሳይሆን ሊቆጣጠረው እንዲችል የት ደረሰ? ለምን በታቀደው ጊዜ ወደኋላ ቀረ? ይህና ድክመት ነው። ይህ አስተዋጽኦ ምንድን ነው? እንዲስተካከልስ ምን ማድረግ አለብን? እያለ ህዝቡ እንዲሳተፍ የራሱ ስለሆነ ይሄ ግድብ የአገር ግድብ ነው። የአንድ ክልል የአንድ መንበር ወይም የሶስን ህዝብ ጉዳይ አይደለም፣ የሀገር ጉዳይ ነው። ሀገርን ትራንስፎርም የሚያደርግ ነው። ስለዚህ ሁሉ እንዲሳተፍ የምናደርግበት ዘዴ እንቀጥላለን ብዬ ነው የማምነው። በዚህም ስራ እየጀመር ያለ ነው። እንግዲህ ሁለተኛው ፓርት የተነሳው ከውጭ የሚመጡ ተጽዕኖዎች አሉ። ይህን ግድብ በሚሰራበት ጊዜ በዋናነት ግብጽ ይህን ግድብ እንደ አደጋ አድርገው ነው። ይሄ ደግሞ ከጥንት ጀምሮ ነው። የፋሮ ንጉሶች ከክርስቶስ ልደት በፊት የነበሩ ንጉሳውያን ከእነሱ ጀምሮ ነው እንግዲህ በአባይ ላይ ትኩረት ያደረጉት። ጦርነቶችም ሲያካሂዱ ነበሩ። ለምሳሌ በስድስት መቶ አርባ ዓመተ ምህረት ሙጃዝዝ የሚባል ባህረኛ በቀይ ባህር በኩል መጥቶ ሊወር ሞክሮ በእናፄ ካሌ መርከቦች ተደንስሰ ነው የቀረው። ከዛም ቀጥለዋል። ትግሉ በቅርቡም በጉራ በጉንዳጉንዲ እናት ዮሐንስ ጊዜም ሙከራው የነገሩት ሙከራዎች አባይን ኢላማ ያደረገ ነበረ። አሁን ግን ያ ችግር ወደ ሌላ አይነት ጦርነት ገብቶ ወደ ዲፕሎማቲክ ጦርነት ገብቶ የእስራኤልና የአሜሪካ ድጋፍ በተለያየ መልክ መቼም በዲፕሎማሲው መስክ ልሶች ገልጠው ቆይተዋል። እስካሁን ድረስ እነቱን ለመናገር እኛ አሁን መነሳሳት አለብን፣ መብለጥ አለብን። አሜሪካኖችንም ይዘው እስራኤሎችንም በተለያየ የጋራ የመስኖ ስራ የመሳሰሉ እያባበሉ እዛ ውስጥ አስገብተው ተጽዕኖ ፈጥረውብናል። በኛ አሁን ሰሞኑን እንደሰማኸው ትራምፕ እኔ ያልኩት የድርድር መንገድ ካልተቀበላችሁ ቀጣችኋለሁ አይነት ፉከራ ሲያሰማ ነው የተነበተው። ይሄ ፉከራ እንግዲህ ለኢትዮጵያ ሕዝብ ይበገራል ብሎ ከሆነ ተሳስተዋል። በሀገር ጉዳይ ሲመጣ የኢትዮጵያ ሕዝብ ሲንቀሳቀሱ እንደተነካ ንግ ነው እዚህ መታወቅ አለበት። ግን የብቻ በፉከራ የሚያልቅ አይደለም። ሌሎች ዲፕሎማቲክ ስራዎችን መሰረት አለባቸው። ፍትህ ፈላጊዎች አለም ዙሪያ ያሉ ከአፍሪካ ጀምሮ ኤሺያ፣ አሜሪካ፣ አውሮፓ ፍትህ ፈላጊ ለኢትዮጵያ ህዝብ እንደ ህዝብ ፍትህ እየጠየቀ ነው ያለው ይህንን ህዝባዊ ፍትህ የኢትዮጵያን ህይወት ኑሮ የሚለውት ፕሮጀክት ፍትህ አይን አይተው እንዲያግዙት ጥረት መደረግ ይኖርበታል። ይህ ደግሞ የሁላችን ስራ ነው ያለ የሚሆነው ሀገር ያለን ብቻ ሳይሆን ያላችሁት ተባብረን የተቀናጀ ዲፕሎማቲክ ለመቻ መጀመር አለበት። በዚህ ዛቻ እንደማንበገርም ማሳየት የግድ ይለናል። ይህን የተባበረ ስራ ከሰራን ውስጣችን ከጠነከረ፣ ውጩ አይበግረንም። ስለዚህ የውስጥ ጥንካሬ፣ የውስጥ ህብረት፣ የውስጥ አንድነት፣ የውስጥ ራዕይ የበራራ ማዳበር ይኖርብናል። በዚህ መልክ ከተሰማራ ውጤቱ አመርቂ ይሆናል ብዬ አምናለሁ። በዚህ መልክ እየተንቀሳቀሱ ነው እንዳነሱት በተለይም በውጪ ያለውም የኢትዮጵያና ትውልደ ኢትዮጵያውያን ማህበረሰብ አባላት እገዛ ማድረግ ይጠበቃል። ታላቁ ህዳሴ ግድብ እስካሁንም ያንንም እያደረጉ ነው። በተለይም አውስትራሊያ ውስጥ በእርግጥ አሁንም በቦንድ ግዢ እና በስጦታ መልክ ድጋፍ መሰባሰቦች፣ የገቢ ማሰባሰብ ስራዎች እየተካሄዱ ነው እስካሁን አራት መቶ ሺህ ዩኤስ ዶላር በላይ በቦንድ ግዢና በስጦታ መልክ ተሰባስበዋል። አውስትራሊያ ውስጥ በአጭር ጊዜ ውስጥ ወደፊትም ቃል ተገብቷል። እንደዚሁም ይቀጥላል። የፊታችን ኖቬምበር አንድም እንደዚሁ በተከታታይ የተለያዩ ስቴቶች ውስጥም ይካሄዳል። በተለይ በመላው ዓለም ለሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያ ማህበረሰብ አባላት በተለይም ደግሞ አውስትራሊያ ውስጥ ለሚገኙ ኢትዮጵያውያን መልክቶ ምንድን ነው? እንደ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ጥሩ ጥያቄ ነው። መቼም ይህ ግድብ ኢትዮጵያን ትራንስፎርም የሚያደርግ የኢትዮጵያን ህይወት የሚለወጥ ግድብ ነው። በብዙ አቅጣጫ ኢኮኖሚው ዘርፍ ብቻ ሳይሆን ማነች ኢንዱስትሪው፣ ግብርናው የሚያዝምን ሳይሆን ብቻ ሳይሆን በፖለቲካ ዓይን ስናየው የአንድነታችን የሰሰ ነው። አድዋ አንድ አደረገን። አሁን ደግሞ ግድቡ አንድ ያደረገናል። ስለዚህ ከፖለቲካ ማዕዘን ማየት ጠቃሚ ይሆናል። ከዛም አልፎ ማህበራዊ ድረታችንን የሚገወጥ ይሆናል ማለት ነው። እንደምታውቀው እስካሁን ድረስ እናቶቻችን እንጨት ለቅነው ወገባቸው እስኪበጠስ ድረስ በየቀኑ በየሳምንቱ ችግር ውስጥ ነው ያሉ። ኩበት ለቀማ ሄደው ችግር ላይ ከመውደቅ ባሻገር የኩበትን ዓይናቸውን እያጨለመ በተለያዩ በሽታዎች ተጋላጭ የሆኑት ሁኔታ ነው ያሉ። ከዚምያም ኢኮኖሚያችን ደግሞ እንደምታየው ከእጅ ወደ አፍ ብቻ ነው ያለው፣ እሱም ከተሳካልን ነው። የተለያዩ ተባይ እንደበጣ የመሳሰሉ እያጠቆን ነው ያሉ። እስካሁን ድረስ ብርቅም ሲያጠቃኝ ነበር። እስካሁን ድረስ እነዚህ ነገሮች በዚህ ግድብ መሳካት ይለወጥ ነው። ስለዚህ ማህበራዊ ህብረታችንም የሚለወጥበት ከስደት የምንበት ሁኔታ የሚፈጠር ስለሆነ ማንም ኢትዮጵያ የትም ያለ ኢትዮጵያዊ በዚህ ጉዳይ ላይ ታጥቆ መንቀሳቀስ ይኖርበታል። ጉዳዩ ነው የሀገር ጉዳይ፣ የጋራ ጉዳይ ነው፣ የእያንዳንዱ ሰው ጉዳይ። ስለዚህ ከሌ ከከላይ የሰሜን፣ የደቡብ፣ የእስላም፣ የክርስቲያን፣ የሴት ይሁን የሚባላ አይደለም፣ የሁሉም ኢትዮጵያዊ ኃላፊነት ነው። በዚህ ላይ የማይሳተፍ ኢትዮጵያዊ ነኝ ቢል ትርጉም ያለው ስለሚገኘ ስለዚህ ሁላችን ተባብረን ልንቀሳቀስ ይገድናል አሁን ደግሞ በተለይ በአውስትራሊያ አካባቢ ከጫፍ እስከ ጫፍ ከፐርዝ ጀምሮ ከደቡብ እስከ ሰሜን ያለው ኢትዮጵያዊ እየተንቀሳቀስ እንደሆነ ሰምተናል። በጣም የሚያበረታታ ነው። እንደ አብነትም ሊታይ የሚችል እንቅስቃሴ ነው ያለው። ስለዚህ እስካሁን ድረስም የተሰበሰበው ገንዘብ በተለያየ መልክ በቦንድ ጊዜ ይሁን በስጦታም ይሁን በሁሉም መልክ ብቻ አስተዋጽኦ፣ እያንዳንዱ ሁሉም ኢትዮጵያዊ የምችለውን ያህል አስተዋጽኦ ካደረገ አውስትራሊያ ያለው ኢትዮጵያዊ ብቻም ሊበቃ አይችል ነበር። ግን ተፋጥነን፣ በተፋጠነ ሁኔታ ውጤት ለማሳየት ከተፈለገ ሁሉም ኢትዮጵያዊ፣ የትም ቦታ ያለ ኢትዮጵያዊ በአቅሙ በችሎታ በጉልበቱ፣ በሁሉም መልክ መረባረብ ያስፈልጋል። እስካሁን ድረስ የነበሩ ስህተቶች አይደገሙ። በእርግጥ ብዙ ጉድለቶች ነበሩ፣ እዛ ታይተዋል። ብዙ የምስልማ የመጥሰው አሰባለት ሁኔታዎች ታይተዋል። በዛ አካባቢ ይሄ ነገር አይደገምም። የተለያዩ ኃላፊነት የሚሰማቸው ሰዎች በየዘርፉ አሉ። በእኛ ዘርፍ በኩልም በእውነቱ የተጠናከረን የጸዳ ከሁሉም ነገር የጸዳ ስራ እንሰራ ቆርጠን ተነስተናል። ስለዚህ አብረን እጅ ለእጅ ተያይዘን እየተደጋገፍ ውስጣችንን አጠናክረን የውስጥ ችግርም ይሁን የውጭ ችግርም እየተጋፈጥን ይህን ነገር ግቡ ለማድረስ ስለምንችልና የኢትዮጵያን ሕይወት መለወጥ በሚችል እያንዳንዱ ቤዛ እያንዳንዱ ኢትዮጵያዊ ይሄ ታሪካዊ ኃላፊነት አለበት። አሻራው በዚህ የግድብ ላይ መኖር አለበት። ስለዚህ ጠንክረን እንንቀሳቀስ። ሁላችን ለወቱ የሚሰው ስራ አይደለም፣ የጋራ ስራ ነው። ጠንክረን የሚንቀሳቀስ ማለት እወዳለሁ። መልካም ዶክተር አረጋዊ በርሄ የታላቁ ኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር፣ ስለ ቃለምልልሱ እናመሰግናለን። እኔም በጣም